የኢትዮጵያ መንግስት በውጭ ሀገር ሰላማዊ ሰልፍ ላይ የተሳተፉ ሰዎችን ቤተሰቦች አስሯል ሲል የመብት ድርጅቱ ሂዩማን ራይትስ ዋች አስታወቀ። በቁጥጥር ስር ከዋሉት መካከል አውስትሬሊያ ውስጥ በሰኔ ወር ሰላማዊ ሰልፍ ላይ የተሳተፉ ኢትዮጵያዊ በዕድሜ የገፉ ወላጅናት እንደሚገኙበት ተነግሯል። የዚህ ግለሰብ ሶስት ወንድሞችም የደረሱበት መጥፋቱን የመብት ድርጅቱ ዘግቧል። ጂል ክሬይግ ከናይሮቢ ያጠናቀረችውን ዘገባ ሄኖክ ሰማክ ዜር ያቀርባል። የ25 ዓመቱ ኢትዮጵያዊ ሹክሪ ሸሐፌ ጉሌድ ተወልደው ያደጉት በሶማሊያ ክልል ሲሆን በአውስትራሊያ ላለፉት ስድስት ዓመታት ኖረዋል። ባለፈው ሰኔ ወር በሜልበርን አውስትራሊያ የሶማሌ ክልል ፕሬዚዳንት አብዲ መሐሙድ ኦማር በቅጽል ስማቸው አብዲ ኢሌይ ተብለው የሚታወቁት በጎበኙበት ወቅት ተቃውሞ መግለጻቸውን ይናገራሉ። ሰልፈኞቹ አብዲ ኢሌይ በኢትዮጵያ ለሚከሰቱ የመብት ጥሰቶች እጃቸው አለበት ሲሉ ድምጻቸውን ማሰማታቸውን ሂውማን ራይትስ ዋች አስታውቋል። ጉሌድ ለመብት ድርጅቱ እንደገለጹት በሰላማዊ ሰልፉ የተገኙ የኢትዮጵያ መንግስት ደጋፊዎች ፎቶግራፎቻቸውን ወስደው በ15 ደቂቃ ውስጥ ቤተሰቦቻቸው ቅጣት እንደሚደርስባቸው ነግረዋቸው እንደነበር ገልጸዋል። በዚያን ጊዜ ሶስት ወንድሞቻቸው መታሰራቸውንና ደብዛቸው መጥፋቱንም ይናገራሉ። ከዚያም በተጨማሪ እህታቸውና እናታቸው ለአንድ ወር ያህል መታሰራቸውን አስረድተዋል። እናቴ ምንም የምታውቀው ነገር እንኳን የለም። ሰልፎቹ የሚካሄዱት ውቅያኖስ ተሻግሮ በአስር ሺዎች ኪሎ ሜትር ርቀት ላይ ነው። የሰብአዊ መብት ተሟጋሽ ድርጅቱ የሁማን ራይትስ ዎች የአፍሪካ ቀንድ መረጃ አጠናቃሪ ፌሊክስ ሆርን የኢትዮጵያ መንግሥት በሜልበርን ሰልፉ ከተካሄደ በኋላ ከአስር የሚበልጡ ሰዎችን ማሰሩን ይናገራሉ። ሰልፉ ከወራት በፊት የተካሄደ ቢሆንም እስካሁን የታሰሩና የሰልፈኞች ቤተሰቦች መኖራቸውን ይገልጻሉ። በተለይ በሶማሌ ክልላዊ መንግስት እንደዚህ አይነት መሰል ሁኔታዎች ባለፉት ጥቂት ዓመታት ሲከሰቱ መቆየታቸውን አስረድተዋል። ይህ ሁኔታ ተደጋግሞ ሲከሰት እያስተዋል ነው። በጉዳዩ ላይ ያልተሳተፉ እንዲሁ በጅምላ እየተቀጡ ነው። የኦጋዴን ነጻ አውጪ ጦር ጋር ምንም ግንኙነት የሌላቸው ነገር ግን መንግስቱን የማይደግፉ የማህበረሰቡ አባላት ላይ የተነጣጠሩ ጥቃቶችን ተመልክተናል። በአውስትራሊያና ሌሎች አካባቢዎች በተከሰቱ ሁኔታዎች በሀገር ውስጥ ያሉ ሰዎችን ማሰር እጅግ ያሳዝናል። የኢትዮጵያ መንግስት ቃል አቀባይ በጉዳዩ ላይ አስተያየት ለመስጠት አልተ ተገኙ። ከዚህ ቀደም የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎች በኢትዮጵያ ጦር ሰራዊትና በተለይ በሶማሌ ክልል ፕሬዚዳንት አብዲ ኢሌይ የክልሉ የጸጥታ ጉዳዮች ኃላፊ በነበሩበት ወቅት የመብት ጥሰቶች ይፈጸሙ እንደነበር ዘግቧል። ሁማን ራይትስ ዋች እንደዚህ አይነት ግለሰቦች ወደ ሀገሩ እንዲገቡ ፈቃድ የሚሰጥበትን አሰራር እንዲያሻሽል የአውስትራሊያ መንግስትን የጠየቀ ሲሆን የአውስትራሊያ መንግስት በበኩሉ የአብዲ ኢሌይ የቪዛ ጥያቄ ላይ የተነሳ ምንም አይነት አሳሳቢ ጉዳይ ባለመኖሩ ቪዛ እንደሰጣቸው አስታውቋል። Come out and speak about it, then many people will follow me, and in that way, I can. <laughs>